ዓለም አቀፉ የስደተኞች ድርጅት ዩኤንኤችሲያር እንደዘገበው እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምሮ ከኤርትራ ወደ ኢትዮጵያ የሚገቡት ኤርትራውያን ቁጥር እያደገ መጥቷል። ብዙዎቹ ስደተኞች ወደ ሌሎች ሀገሮች ጥገኝነትን ለመጠየቅና ለማግኘት ነው አመጣጣቸው። ለኤርትራ ቅርብ የሆነችው የኢትዮጵያ ድንበር ላይ በምትገኘው በሽሬ ሶስት የስደተኞች መጠለያ ይገኛል። ሽምበላ፣ ማይአኒ፣ አዲሃሮሽ በተሰኙት በእነዚህ የመጠለያ ቦታዎች መሰረታዊ የሆነውን የምግብ፣ የጊዜያዊ መ መጠለያ የውሃ እንዲሁም የሕክምና አገልግሎት ስደተኞች እንዲያገኙ ይደረጋል። በዚህ በዩናይትድ ስቴትስ በቨርጂኒያ ነዋሪ የሆነች አንድ ወጣት እንግዳ አድርግ ያለው ለዛሬ ዳናይት ትባላለች። ባላለች የትውልድ ሀገሯ በኤርትራ ሰናፌ ነው። የአስራ አንድ አመት ልጅ ሳለች አባቷን ፍለጋ ወደ ኢትዮጵያ ከእናቷና ከታናናሽ ሶስት እህቶቿ ጋር በእግርና በመኪና ተጉዘው ሳላምበሳ ኢትዮጵያ የስደተኞች መጠለያ ውስጥ ለሁለት አመታት ኖረዋል። ታሪኳን ባጭሩ እንዲህ አጫውታኛለች። አስራ አንድ እያለሁኝ አስራ የኢትዮጵያ ኩባኒ እዛ ሁለት አመት አደረጌ ነ ነበርኩ ለረፊጂ ማለት ነው። ከዛ ደግሞ አስራ ሶስት ለአስራ አራት እድሜኝ እያለሁ ለእዛ ገብቼ ሄረተንበርግ ረጂኔ ማለት ነው። ምን ይመስል ነበር የመጠለያ ህይወት ዳናይት? ለእኔ ልጅ ስለነበርኩ በጣም ጥሩ ነበር። አሽ ላይ በጣም ብዙ ጓደኞች ነበረኝ እና ለሱ በጣም ነው የሚወደው። እኔ ማለት ነው ልጅ ስለነበርኩ ምንም የሆነ አሸጋሪ ምናምን አልነበረኝም። እኔኛ ሶስት ሆቴች ነው የሚባለ ሆቴቼ ከእናቴ ጋር ማለት ነው አመተ ምህረት ቱ ታውዘንድ ናይን ከሰናፌ ነው የሚኖረው እርሻ እያለው በሰናፌ ነው የኢትዮጵያ ቦርዶ ድንበር። እዛ ገብቼ በቃ ለሱ ነኝ ያ ተደበቀኝ ማለት ነው። በሌሊት የኤርትራ ወታደር ምናምን እንዳየ እንዳያይም እንዳይዟችሁ እና እንዳያችሁ ተደበቅነን። በጣም በፍ ምናምን ነው ሲያገር ለኢትዮጵያ እዛ ሲሄድ ደግሞ የኢትዮጵያ ወታደር ነው የሚባለው። በጣም ጥሩ ነበር ማለትነ። ለምን ከኤርትራ ወጣችሁ? ምንድን ነበረ ችግሩ? እኔ በደንብ አላውቅም፣ ግን እናቴ እና አባቴ ከኛ ጋር አልነበረም። አባቴ ስላልነበረ ደግሞ ከሱ ጋር ኮኔክት ሪኮኔክት መሆን ማለት እንደቻለችና እናት አባቴ ኢትዮጵያ ያልነበረ እዛ ነበረና ከዛ ደግሞ ለአዲስ አበባ ምናምን ሄደ ለእረፍት። እኛ ረፊጂ ካምፕ ሲንገባ እሱ አልነበረም። እናቴ ግን እዛ የነበረ መስሏት ነው ከአባታችሁ ጋር ሲ ለሚሆን ለኢትዮጵያ መሄድ አለበኝ ማለትና ከዛ ለኢትዮጵያ ሲንገባ አባቴ እዛ አልነበረም። ከአንድ አመት በኋላ ነው የሚተመለሰ ለረፊጂ ካምፕ ማለት ነው። እንደው በአጠቃላይ በዛ ስትኖሩ ምንድ ነበር የምትመገቡት ትምህርት ቤት ስትማሩ ነበር ፋፋ እዛ ለ ለአንድ ሰው አንድ ኩባያ ማለት ነው ይሄ ትምህርት ቤት ነው ግን ትምህርት ቤቱ በጣም ሩቅ ነበረ የአንድ ሰዓት ምናምን ወቅት በጣም ሩቅ ነበረ እዛ ሲሚገባ ደግሞ ፕሮሰስ ምናምን ሰልጠናል ለአሜሪካ ለመምጣት ማለት ነው ግን አባታችሁ ከእናንተ ጋር መሄድ አይችልም። ምክንያቱም እሱ ኢቴንን ሌተር ላይክ በኋላ ስለመጣ ያው በኋላ ስለመጣ እንደ አይቻልም አሉና እኔና ከነሸኸቴ ከአባቴ ጋ ጠቅላላ አይሄድም፣ ውጣ ማዳ አልሄድም ለአሜሪካ ምናምን ብሉን በቃ አልቀሰን አለቀሳቸው። አዎ ነጭ ባለ ሞ በቃ ፕሮሚስ ያደረገች ከስድስት ወር ባለ አባታችን ለአሜሪካ መጣል ምናምን አለትን ነው እኛ ደግሞ በቃ እሺ ብለን እነዛ መጣ። ከዛ ነው ከሁለት አመት በኋላ አባቴ እዚህ ደረሰ ማለት ነው። ስለዚህ አሁን ከእናት ከአባትሽ ጋር ነው የምትኖሪው? እና ከእህቶች? አምስት አምስት እህቶች። በፊት አራት ብቻ ነበር ነው። አሁን ስድስት ነን፣ ስድስት ነን። ከኤርትራ ስትመጡ አራት ሆናችሁ ነው የመጣችሁት? አዎ አራት ሆት እና እናት። በእግራችሁ ነው የመጣችሁት? አዎ እዛ በጣም እኔ ለትልቅ ታናሽ ሄቴ ዘጠኝ፣ ዘጠኝ ወር ምናምን ለእሷ አንቺ የዘጠኝ ወር ልጅ አቅፈሽ ነበረ መንገድ ላይ። አዎ እናቴ ደግሞ ለአራት ለሶስት አመቷ የሶስት አመቷን ደግሞ እናትሽ አቀፈች። አንቺ የቤቱ ታላቅ ነሽ። እና በእግራችሁ ስንት ሰዓት ተጓዛችሁ ኢትዮጵያ ለመድረስ? በደምብ አንድ ሰዓት ምናምን ይሆናል ርፊ ቤተሰብ ምናምን ስለነበረ ምን ማለት ነው? አሁን የኮሌጅ ተማሪ ናት ዳናይት። ያለፈችበትን የህይወት ተሞክሮ ለታናናሾቿ ትምህርት ይሁን ዘንድ ትመክራለች። በቤት ውስጥ ብቻ ሳይሆን በምትማርበት ኮሌጅም እንዴት ስኬትን ማምጣት እንደሚቻል ተሞክሯዋን ታካፍላለች። ብዙ ሳይኮሎጂ መጽሐፍት ምናምናን ግቢ ያለው አይወለውላረዘም የሆነ ነገር ደግሞ ቀንድ አስፈላጊ ለልጅ ትምህርት እንዴት ለሚወዶ ማድረግ ሞዲቬሽን ነው ልጆች በትምህርታቸው ብልጫን እንዲያመጡ ብቻ ሳይሆን እንዴት የተማሩትን እንደሚተገብሩ ደጋግሞ መንገር ለወደፊት የህይወት ስኬታቸው አስፈላጊ ነው ብላናለች በቃ ኦፕን ዲስካሽን ከስድራ ቤት ሪሌሽን ሪሌሽን በጣም ያስፈልጋል በመጨረሻም ከቤተሰብ ጋር የሚደረግ ግልጽ ውይይት ለሁሉም ታዳጊ ወጣት በጣም አስፈላጊ መሆኑን ደጋግማ ተናግራለች